ዜማ ለሀገረ ኢትዮጵያና ኢትዮጵያውያን ቢሰሙት ያለውን የምናጋራበት ሳምንታዊ የፖድካስት የሬዲዮ ስርጭት ዋዜማ ሰላም፣ ጤና ይስጥልን። እንደምን ሰንብታችኋል የተከበራችሁ አድማጮቻችን። ይህ ዋዜማ የፖድካስት ስርጭታችን ነው። አርባ አምስት ያክል የፖድካስት ስርጭቶቻችንን በዌብሳይታችን ዋዜማ ራዲዮ ዶት ኮም ላይ ታገኟቸዋላችሁ። አለበለዚያም ደግሞ በዩቲዩብ፣ በሳውንድ ክላውድ፣ በትዊተር እና በፌስቡክ ብትፈልጉን ታገኙናላችሁ። ዋዜማ ራዲዮ ብላችሁ አገኙን። ከዕለቱ መሰናዶውን ጋር አብራችሁን እንድትቆዩ ይጋብዛል። የስነ ፈለክ ወይም አስትሮኖሚ እና የህዋ ሳይንስ ምርምር በሀገራችን እጅግ አዲስ ከሚባሉት ዘርፎች አንዱ ነው። ይህም በዓለም ከጀማሪዎች ተርታ አሰልፎን ቆይቷል። በቅርብ ጊዜ በኢትዮጵያ የእንጦጦ ኦብዘርቫቶሪ ሴንተር ተቋቁሟል። ተጨማሪ ኦብዘርቫቶሪ ተቋማትንም ለማቋቋም እቅድ መኖሩን ሰምተናል። በቅርቡ ከወደ ትግራይ መቀሌ ቴክኖሎጂ ኢንስቲትዩት ተገኘ የተባለው ዜና ግን ሀገሪቱ ከጀማሪ ተርታ ወጥታ ሳተላይት ለማምጠቅ የሚረዳ የማስወንጨፊያ ጣቢያ እየገነባች መሆኑን ነግሮናል። የዜናውን ትክክለኝነትና በእርግጥም አልፋ መለስ ተብሎ የተሰየመው የሮኬት ማስወንጨፊያ ጫፋ ጣቢያ ምንና ወዴት፣ ለምን ማስወንጨፍ እንዳሰበ ከዜናው መረዳት አዳጋች ነው። ለመሆኑ ኢትዮጵያ በህዋ ሳይንስ ዘርፍ የቱጋናት የሮኬት ማስወንጨፉስ በሌለን ጥሪት ወጪ ከማብዛት አልፎ ምን ያስገኝልናል ብሎ መጠየቁም አግባብ ነው። ሁለት ባለሙያዎች ይህን ሊያስረዱን ጋብዘንላችኋል። አብይ ጌታቸውና አማራ አበበ። አብይ የፒኤችዲ ዲግሪውን በኦብዘርቬሽናል አስትሮኖሚ ከኬፕታውን ዩኒቨርሲቲ አግኝቷል። በአሁኑ ጊዜ ፖስት ዶክተራል ወይም ለላቀ ድህረ ምረቃ ፕሮግራም በደቡብ አፍሪካ አስትሮኖሚካል ኦብዘርቫቶሪ እና በአሜሪካ ላስ ካምበርስ ኦብዘርቫቶሪ እየሰራ ይገኛል። አማረ በፊዚክስ ከአዲስ አበባ ዩኒቨርሲቲ የመጀመሪያውን ዲግሪ ከኬፕ ታውን ዩኒቨርሲቲ በህዋ ጥናት ሁለተኛ ዲግሪውን ከዚያም በዚያው ዩኒቨርሲቲ የፒኤችዲ ዲግሪውን አግኝቷል። የፖስት ዶክተራል ዲግሪውን በኖርዝ ዌስት ዩኒቨርሲቲ እዚያው ደቡብ አፍሪካ ውስጥ እያጠና ይገኛል። ሁለቱም ባለሙያዎች በኢትዮጵያ የህዋ ሳይንስ ትምህርት ምርምርና ማስፋፋት ውስጥ ተሳትፎ አላቸው። ያወያያቸው ባልደረባዬ መዝገቡ ኃይሉ ነው። ውይይቱ እንድትከታተሉ የምጋብዛችሁ እኔም ማርጋዋሽኔ ከቀሪ የዋዜማ ባልደረቦቼ ጋር በጋራ በመሆን ነው እንኳን ደህና መጣችሁ። እሺ እንግዲህ ሰሞኑን እንደ ዋነኛ አጀንዳ ሆኖ መነጋገር የነበረው የሀገር ውስጥም የውጭ ሀገር ሚዲያዎችም ሲዘግቡት የነበረው የኢትዮጵያ የህዋ ሳይንስ ጉዳይ ነው። እናንተ የዚህ ሙያ ባለቤት እንደመሆናችሁ፣ በሙያ ውስጥ እንደመስራታችሁ ሰሞኑን ስላለው ጉዳይ እንድንወያየ ነው። እንግዲህ ዋናው የመነጋገሪያ አጀንዳችን ኢትዮጵያ ውስጥ ያለው የህዋ ሳይንስ ሁኔታ ያለበት ሁኔታ ምን ይመስላል የሚል ነው። እሱን እስቲ እንደ መግቢያ በኢትዮጵያ ውስጥ ያለውን የህዋ ሳይንስ ሁኔታ ብታስረዱ። ጉዳዩን በቅርበት እንደ መከታተላችሁ፣ በትንሹም ይሁን በብዙ በፕሮጀክት ውስጥ ከመነሻው ጀምሮ እንደ መሳተፋችሁ ያለውን ሁኔታ እንዴት ታዩታላችሁ? በኢትዮጵያ ውስጥ ያለውን የህዋ ሳይንስ ጥናት ሁኔታ እንዴት ትመለከታላችሁ? ከአብይት ጀምርስ መስገቡ እንግዲህ እንደገለጽከው በዚህ ሰሞኑን አንዳንድ እንቅስቃሴዎች በዚህ በስነ ህዋ ወይም ደግሞ ስነ ፈለክ በሚባለው የሳይንስ ዘርፍ ከሀገራችን በኩል ይታያሉ። ያው የመገናኛ ሚዲያዎችም በዚህ ጉዳይ ላይ አንዳንድ ሪፖርት እያቀረቡ ነው። ያሁንሳሁን ጥያቄ ለመመለስ ምናልባት ትንሽ ከዚህ በፊት የነበረውን ስነፈለግ ሳይንስ ላይ ኢትዮጵያ ውስጥ ምን እንደነበረ ትንሽ ልጥቀት እና ጠቅለል ባለመልኩ አሁን ያብራለውን ጉዳይ ለመምጣት ሞክራለሁ። እንግዲህ ስነፈለግ ሳይንስ ወይም ሳይንስ የሚለውን ሰነ በአጠቃላይ ጠቅለል ባለመልኩ ስነፈለግ ወይንም ደግሞ ስለ ኮከቦች ያለ እውቀት ለኢትዮጵያ አዲስ አይደለም። በመሰረቱ በተለያየ ዘመን የነበሩ የኢትዮጵያ ስልጣኔዎች በጣም የሚገርም እና የረቀቀ እውቀት ነበራቸው ስለ ኮከቦች እንቅስቃሴ በተመለከተ ማለት ነው። እና ይሄን ይሄ ጉዳይ ለምሳሌ ታይም አቆ- ጊዜ አቆጣጠር፣ ካላንደር፣ አግሪካልቸር እንዲሁም የተለያየ አይነት እንቅስቃሴዎችን ወይም ናቪጌሽኖችን በተመለከተ በብዙ መልኩ ይጠቀሟቸው ነበር። እንደውም የተለያዩ የከዋክብት ኦል ኮንሳሌሽን ስምም ነበራቸው። ምናልባት አሁን ለእኛ ነገሮች ተረስተዋል። ይሄ አይነት እውቀት በመሰረቱ ያው የኛ የኢትዮጵያ አይነት ብቻ ማለት ነው። በመሰረ የዓለም ክልል በዓለም ዙሪያ የነበሩ የተለያዩ ስልጣኔዎች ስለ ከዋክብት ብዙ እውቀት ነበራቸው። እንግዲህ የስነፈለክ ፊልዱም በዚህ ደረጃ የደረሰው ከንደዛ አይነት መሰረታዊ የሆነ ወይንም ደግሞ ይሄ ኢንዲጂነስ ኖሌጅ ተነስቶ ነው ዛሬ ደረጃ ያለበት ደረጃ የደረሰው። የእውቀት ሲሰፋ፣ ቴክኖሎጂም አብሮ ሲያድግ አብሮ አድጎ ነው እንግዲህ አሁን ያለበት ደረጃ የደረሰው። ነገር ግን እኛ ያው ብዙ በድሮ ዘመን የነበረው ይሄ ኢንዲጂኒየስ ኖሌጅ ብዙም እዛው ነው የቀረው። ምንም ያደገበት ሁኔታ የለም። ነገር ግን እንግዲህ አሁን በቅርቡ የሚደረጉ አንዳንድ ጥረቶች ምክንያት አሁን ኢትዮጵያ የስነፈለክን ምርምር እንደ አዲስ ሀብላ ለመጀመር እየሞከረች ያለችበት ሁኔታ ነው እና ሁኔታውን በጣም አበረታታች ሁኔታ ነው ያለው። በዚህ አያይዘው ያሉትን አንዳንድ ነገር ለመጥቀስ ያክል አሁን በዚህ ሰዓት ትልቅ ማይባል መካከለኛ የሆነ የስነፈለግ ምርምር ጣቢያ ተቋቁሟል። ይሄም በውስጡ ሁለት ቴሌስኮፖችን እና እንዲሁም የማስተማርን ሂደት የሚያከናውን እስታፎች ያሉት ራሱን የቻለ ተቋም ሆኖ ተቋቁሟል እና በዚህ ሰዓት አንዳንድ ነገሮችን እያደረገን ያለው ይሄ ተቋም ምናልባት አማራ ውስጥ ጉዳይ ላይ የምትጨምረው ነገር ካለ አሁን በህዋ ሳይንስ ወይም በስነፈለግ ምን ደረጃ ላይ ደርሳለች ነው የሚለው ከሁለት አቅጣጫዎች ብናየው ለምሳሌ ኢትዮጵያ ከሀያ አመታት በፊት ምም ከነበረችበት አንጻር አሁን በጣም ጥሩ ደረጃ ላይ ንች ማለት እንችላለን። ከራሳችን አንጻር ኢትዮጵያ ከሀያ አመት በፊት ከነበረችበት አንጻር አሁን ጥሩ ደረጃ ላይ ነች ማለት እንችላለን። ሌላው ደግሞ ራሳችን ከዓለም ደረጃ ስናየው ምን ላይ ምን ደረጃ ላይ ነን ብለን ብንጠይቅ ብዛም አይደለንም የትም ኦልሞስት እዚህ እዚህ የሚባል ቦታ ላይ አይደለንም ማለት እንችላለን። ያ ግን እየተቀየረ ይመስላል። ከሶስት አመታት በኋላ የተሻለ ደረጃ ላይ ሆነን በዓለም ደረጃ ራሱ መወዳደር የሚችል በደረጃ ላይ እንደሳለ ያስባለ ሲጀመር የዚህ የህዋ ሳይንስ ጥናቱ ሲጀመር መጀመሪያ የተቋቋመው እና እንደ ተቋቋመ የሰማነው የእንጦጦ ኦብዘርቫቶሪ ነው። እዛ የተወሰኑ ቴሌስኮፖች ተተክለው በስራ ላይ እንደሆኑ እንሰማለን። እና ምን አይነት እንቅስቃሴ ነው እዛ ያለው? እስቲ ሁለታችሁም ያያችሁትን ወይም የተመለከታችሁትን ብትነግሩን። ምን እየተሰራ ነው ያለው በቴሌስኮፖቹ? ምን አይነት ቴሌስኮፖች ናቸው ያሉን? ያን ያህል ጥሩ ስራ መስራት ይቻላል ወይ በነሱ? የሚለውን ያላችሁን ሀሳብ ብትሰጡን። ሲጀመር ለነገሩ አሁን ብዙ ወሬ የሚሰማው ስለ እንጦጦ ኦብዘርቫቶሪ ስለሆነ ነው እንጂ አጀማመሩ ከኢትዮጵያን ስፔስ ሳይንስ ሶሳይቲ ነው የተጀመረው። ይሄ ብዙም ፕሮፌሽናል ያልሆኑ ሰዎች በፐርሰናል ኢንትረስታቸው ላይ ተመርኩዞ ያቋቋሙት ሶሳይቲ ነገር ነበረ። እና ያ ሶሳይቲ ነው እንግዲህ ብዙ ከብዙ ጥረት በኋላ አድጎ እዚህ ደረጃ የደረሰው ኦብዘርቫቶሪ ደረጃ። እና አሁን ኦብዘርቫቶሪ ያለበት ደረጃ ደግሞ አሁን መዝገቡ እንዳልከው አሁን ቴሌስኮፖች አሉ። እነዚህ ቴሌስኮፖች ሁለት አንድ አይነት ቴሌስኮፖች ናቸው። ሁለቱም አንድ አንድ ሜትር ዲያሜትር አላቸው የሚረራቸው ማለት ነው። እና በዚህ ቴሌስኮፕ ያው አንዳንድ የተወሰኑ ምርምሮችን ማድረግ ይቻላል፣ ግን በአብዛኛው ወደ የማስተማሪያ አይነት ቴሌስኮፕ ነው። እርግጥ ሪሰርች አይተራ ማለት አይደለም፣ ግን ምናልባት በሱ የሚሰሩት ሪሰርቾች አሁን አብዛኞቹ በቅርብ ርቀት ላይ ያሉ በቴሌስኮፕ ሳይዝ አንጻር በቅርብ ርቀት ላይ ያሉ ነው የሚሆኑት፣ ግን ሞሮ ቲቺንግ መሳሪያ ሆኖ ነው ብዙ ሊያገለግል የሚችለው። በአሁኑ ሰዓት ኦብዘርቫቶሪው ሶስት ዋና ዋና ኤሪያዎች ላይ ነው እየሰራ ያለው። አንደኛው ምርምር ነው። ሁለተኛው ተማሪዎችን ማሰልጠን ወይም ማስተማር ነው። ሶስተኛው አስትሮኖሚን ወይም ደግሞ ይሄ ስነ ፈለክ ሳይንስን ወደ ህብረተሰቡ የመውሰድ ህብረተሰቡን በዚህ ኤሪያ ላይ አንዳንድ ነገሮችን የማስተማር ስራ የመስራት እንቅስቃሴዎች ናቸው እየተደረጉ ያሉት። ትምህርቱን በተመለከተ አሁን ድህረ ምረቃ ተማሪዎችን ተቀብለው ማስተማር ጀምሯል በማስተርስ እና በፒኤችዲ ሌበል። ቴሌስኮፖቹ የሚቆሙበት ቦታ ያለው ጠቀሜታ ከፍታ ያለው ጠቀሜታ ምን ይመስላል? ደግሞ አሁን ወደ ሌላ ቦታም የሚተከሉ ቴሌስኮፖች እንዳሉ እንሰማለን ለምሳሌ ላሊበላ ላይ ይኖራል የሚባል እቅዳ አለ እና እሱንም ጨምረ አመቺ ነው በኢትዮጵያ ውስጥ ቴሌስኮፕ የመትከል እና ኦብዘርቫቶሪ የመክፈት ለመክፈት የሚመች ሁኔታ አለ ወይ? መጀመሪያ ከእንጦጦ ኦብዘርቫቶሪ ብጀምር፣ እንግዲህ ዋናው ምክንያት እንጦጦ የተመረጠበት ለምንድን ነው የሚለው ነገር ስንመለከት ለአዲስ አበባ ቅርብ ከመሆኑ የተነሳ ነው። ምክንያቱም እንግዲህ አንድ ኦብዘርቫቶሪ ሲቋቋም፣ ብዙ ነገሮች ተያይዘው መመልከት ያለብን ነገሮች አሉ። መጀመሪያ አክሰሰብል መሆን አለበት። በቀላሉ ሰዎች ወደዛ አካባቢ ተማሪዎችም፣ ወይንም ደግሞ ተመራማሪዎች ወደዛ አካባቢ ሄደው ሊሰሩ የሚችሉበት ሁኔታ መፈጠር መቻል አለበት እና አብዛኛው የታሰቡ ቦታዎች ብዙዎቹ ከመሆናቸው የተነሳ አሁን ባለው ሁኔታ ብዙዎቹ ኢንፍራስትራክቸር የላቸውም። ስለዚህ ያለው አማራጭ እዛው አዲስ አበባ አካባቢ ኦብዘርቫቶሪ ማቋቋም ነው። አዲስ አበባ አካባቢ ደግሞ ለማቋቋም ከፍተኛ ቦታ ላይ መሆን መቻል አለበት። አብዛኛው ከአይ ከፍተኛ ቦታ ላይ ሲሆን ከአየር በላይ የመሆን እንትን አለበት እና ያ ከአየር በላይ ሲሆን ደግሞ ብዙ ለኦብዘርቬሽን በጣም የተመቸ ሁኔታ ይፈጥራል። ስለዚህ ያንን አገናዝቦ ነው እንጦጦ ላይ የተደረገው። እርግጥ በጣም ጥሩ ቦታ ነው ማለት ያስቸግራል። በተለይም ደግሞ ከአዲስ አበባ ከተማ በምሽት የሚወጣው የ በጣም በብዙ መልኩ ኦብዘርቬሽኑን ያስተጓጉለው እንደሚያስተጓጉለው ይታወቃል። ነገር ግን ካለው አማራጭ አንጻር ያው የግዳ አዲስ አበባ አካባቢ መሆንካ ስላለበት ነው ያ ቦታ የተወሰነው። ነገር ግን ይሄ ማለት ኢትዮጵያ ያው ሌሎች ጥሩ የኦብዘርቬቶሪ ሊተከልባቸው የሚችል ቦታዎች የሏትን ማለት አይደለም። አሏት። ከእነዚህ ውስጥ ወደ ወደ ሰሜን አካባቢ ያለው የኢትዮጵያ ቦታዎች ጥሩ ናቸው። በብዙ መልኩ አንደኛ፣ በጣም ሃይ አልቲቲዩድ አለ፣ ወይንም ደግሞ ከፍታቸው በጣም እየጨመረ ነው የሚሄደው ወደ ሰሜን አካባቢ። ሁለተኛ ነገር የአየር ንብረቱም በጣም ተስማሚ ነው ምክንያቱም ብዙ ዝናብ እና ብዙ ደመና ምናምን አይደሉም። ላሊበላ አካባቢ ያሉ ቦታዎች በጣም ጥሩ አማራጮች ሆነው ተገኝተዋል። እና ብዙ እርግጥ ይሄ ማለት በትክክል እዛ ቦታ ላይ ጥናት ተደርጓል ማለት አይደለም። ጥናት አሁን እየተደረገ ነው ያለው እንግዲህ ሎንግ ተርም የሆነ ወይም ረዘም ላለ ጊዜ ጥናት መደረግ መቻል አለበት። ምንም እንኳን ኢቨን የአየር ንብረቱ እና የከፍታው ቦታ ጥሩ ቢሆንም ሌሎች ፋክተሮች አሉ። ምናልባት ሂሚዲቲ እና ንፋስ እነኝ የመሳሰሉ ሌሎችም ብዙ ተጽዕኖች ሊኖሩ ስለሚችሉ እነኛን በተመለከተ ጥናት እየተደረገ ነው ግን ፖቴንሻሊ ጥሩ እና የተሻለ ቦታ ሊሆን የሚችለው ለዚህ አይነት ኦብዘርቫቶሪ ቴሌስኮፕ ለመትከል የኢትዮጵያ ሰሜናማ ቦታዎች ጥሩ ናቸው እና ላሊበላም የተመረጠበት አንዱ ንትን እሱ ነው። እያደመጣችሁ ያላችሁት ዋዜማ የፖድካስት ስርጭት ነው። ይህ ዝግጅት ዋዜማ ራዲዮ ዶት ኮም ድረገጻችን ላይ ታገኙታላችሁ። አስተያየቶቻችሁን ደግሞ ዋዜማ ራዲዮ አት ጂሜል ዶት ኮም፣ ዋዜማ ራዲዮ አት ጂሜል ዶት ኮም ላይ አድርሱን። መሰናዷችን ይቀጥላል ከዋዜማ ስፍራ የያዘው ዜና ከቴሌስኮፖቹ የሚነሳ አይደለም። ዋናው ትልቁ ዜና የነበረው የሮኬት የመተኮሱ ጉዳይ ነው። ሮኬት ልንተኩስ ወይም ሮኬት ልናመጥቅ ዝግጅት ላይ ነን እና በቅርብ ጊዜ እናደርጋለን የሚል ዜና መቀሌ ዩኒቨርሲቲ አካባቢ ሰምተናል። አንደኛው ጥያቄ ሮኬት ምንድን ነው እና ምን ይጠቅማል? አሁን ያለው የህዋ ሳይንስ ጥናት የሚጠቅመው ነገር ምን ሊሆን ይችላል ብላችሁ ታስባላችሁ? ዜናውንስ እንዴት እንዴት ታዩታላችሁ? ይሄ ዜና እንግዲህ ለኔም እንደ አዲስ ነው የምሰማው ብዙም የተወሰነ መልኩ አንዳንድ ፕሮጀክት ላይ አዲስ አበባ የሚደረጉ በዚህ በስነ ፈለግ ሳይንስ ላይ ብዙም ባይሆን የተወሰነ ተሳትፍ ያለኝ ግን ይህንን ዜና ብዙም አልሰማትኝም እና እንደ አዲስ ነው ለእኔም የመጣው። እንደ አዲስ መምጣቱ ብቻም ሳይሆን ብዙም በቂ ኢንፎርሜሽንም የለኝም። ልክ አንተ ምናልባት እንደሰማው ነው በዜና ላይ ትንሽ የሰማት፣ ዜናውም ብዙ የሚያብራራውን ነገር የለውም። ነገር ግን ያው እንደው ጠቅላላ ባለመልኩ ምን ማለት ነው ሮኬት መተኮስ ወይም ሮኬት ማጠጠቅ የሚለው ነገር ለመናገር ያክል ሮኬት መተኮስ፣ ሳተላይት ወደ ስፔስ የሚላኩ ሳተላይቶችን ተሸክሙ የሚሄድ ነገር ነው ሮኬት። እና ያንን ነው እንግዲህ ወደ ስፔስ እነኛን ሳተላይቶች ስፔስ ላይ አድርሶ በመንቀሳቀስ እንዲጀምሩ የመውሰድ ፕሮሰስ ነው ያ። እና ያንን ነው ሮኬት መተኮስ የሚሉት። ያልገባኝ ብዙ አብሮ መነሳት ያለባቸው ጥያቄዎች አሉ። ማን ነው ሳተላይት ማምጠቅ ስናስብ ሳተላይት ሊኖረን ይገባል። እርግጠኛ አይደለውኝም እንግዲህ የትኛው ሳተላይት እንደሚመጥቅ እንደሆነ ነገር ግን ሮኬት መተኮስ የሚለው ሀሳብ ያ ነው። ሳተላይቶችን ወይንም ደግሞ የተለያዩ አይነት ከስፔስ ሆነው ወደ መሬት በመመልከት የተለያዩ አይነት ስራ የሚሰሩ ሳተላይቶችን ወደ ስፔስ የመውሰዱ ፕሮሰስ ነው እና ሮኬቱ የሚያገለግለው ለዛ ነው። ከመሬት ስበት ውጪ እነኛን ሳተላይቶች ማድረግ የሚለውን ነገር ነው የሚወክለው። ያለኝ ግንዛቤ በዚህ ረገድ እንደ አጠር ባለመልኩ ለማስቀመጥ ያክል። ኦኬ ተጨማሪ ምናልባት ይህንን አማረ ጨምሮ ምናልባት የሚነግረን ነገር ካለ ስለ ሮኬት ጨምሮ ግን የሚነግረን ጥሩ የሚሆነው ምንድን ነው? አለ ወይ? እንቅስቃሴ አለ ወይ? ከኢትዮጵያ ህዋ ሳይንስ ጥናት ጋር ተያይዞ ሳተላይት የማምጠቅ ሀሳብ ወይም ፕላን አለ ወይ? በቅርብ የታቀደ እቅድ አለ የምታውቁት ነገር ካለ እስኪ አብራችሁ እሱንም ብትነግሩን። ግን መጀመሪያ ከአማረ ልጀምር እስኪ እሱ የሚጨምረው ነገር ካለ ስለ ሮኬት። አዎ ቅድማ ብይ እንዳለው የሮኬት ማምጠቅ ብዙ አይነት ጥቅሞች አሉ። አንደኛው ያለን ቴክኖሎጂ ራሳችን መፈተሽ መቻል አለብን። መጀመሪያ ያጣበታለን። ግን የሳተላይት ፕሮግራሞች በቀድ ላይ ያሉ እነዛ ሳተላይቶች እኛው ሀገሮች ቢሰሩን ቢሰሩ፣ ለምሳሌ የሚያመጥክልን ሌላ ቦታ ሮኬት ያላቸው ካፔብሊክ ያላቸው ሀገሮች ናቸው። የራሳችን ካለን ግን በራሳችን ሮኬት ማምጠቅ እንችላለን። ሌላው ደግሞ ሮኬት ቴክኖሎጂው መኖሩ ለምሳሌ መሬት ላይ ልናደርጋቸው የማንችላቸው ኤክስፐርመንቶች ይኖራሉ። እነዛን ወደ ስፔስ ወስደን ለምሳሌ የግራቪቲን ኢፌክት አቮይድ ለማድረግ ንፈልግ ለምሳሌ ስፔስ ላይ ኤክስፐርመንቶችን መስራት እንድንችል ያስችሉናል። የቴክኖሎጂ ትራንስፈር ራሱን የቻለ አንድ ቴክኖሎጂ ነው። ስለዚህ እናንተ ቅድም እንዳላቸው በመቀሌ ዩኒቨርሲቲ ኢንስቲትዩት ኦፍ ቴክኖሎጂ ውስጥ እየተሰራ ያለው የተባለው ሮኬት ማለት ነው። እንደዚህ አይነት አገር ውስጥ ባለሙያዎችን ማፍራት ይችላሉ ማለት ነው። እና ከዛ አንፃር ነው ያየሁት እኔ። ያ ስለ ሳተላይት ደግሞ ቅድም እንዳልኳችሁ የእንጦጦ ኦብዘርቫቶሪ አንደኛው እንቅስቃሴው የሳተላይቶችን ዲዛይን ማድረግ፣ ከዛም ማምጠቅ የረጅም ጊዜ እቅዱ ማለት ነው። እና ከሆነ ፊንላንድ ካምፓኒ ጋር ኦልሬዲ የተፈራረሙት ስምምነት እንዳለ ነው የሰማሁት የተገነዘብኩት ማለት ነው። ከዚህ አንጻር ግን ከዚህ ጋር ተያይዞ ሀሳቡን የምታውቀው ነገር ካለ አብይ፣ እዚህ ላይ ብታክልልንም ትችላለህ። የሳተላይት የቅርብ ጊዜ እቅዳችን ነው ወይ በቅርቡ የሚሆን ነገር ነው ወይ? በኢትዮጵያ ሁኔታ ሲሰሙት ነግረን እንግዲህ በሕግ ደረጃ ይሄን ነገር የመድረጉ ሁኔታ ኢትዮጵያ አሁን እያደረገችው ካለ የስነ ፈለክና ስፔስ ሳይንስ ላይ ብዙ ከመስራት አንጻር ጠቅላል ያለ ፖሊሲ ያስፈልገናል። ነገሩ በምን አይነት ሁኔታ መደረግ አለበት፣ ምን ያህል አስፈላጊ ነው፣ ምን ያህል በጀት ሊያስፈልገው ይችላል። እነኝን ሁሉ ነገሮች ተመልክቶ በህግ ደረጃ መቀመጥ ያለባቸው አንዳንድ ነገሮች ይኖራሉ። ይሄ እንግዲህ ወደ ወደ ህግ ወይም ወደ ፓርላማ አካባቢ አንዳንድ ስራዎች እየተሰሩ እንደነበር አስታውሳለኝ። ነገር ግን አሁን ባለኝ እውቀት እስካሁን ባለኝ እውቀት መሰረት በእርግጥ የጸደቀ ህግ የለም። በአሁኑ ሰአት ግን ትኩረት ባናደርግም ወደ ኒድ ና በቅር ደረጃ የሳተላይት ማምጠቅ ሀሳብ ኢትዮጵያ ውስጥ አለው። የሰማችሁት ነገር ወደዛ ስመጣ ደግሞ አዎ፣ አይ ቲንክ እንደዛ አይነት እንቅስቃሴዎች አሉ። ምናልባት በመገናኛ ብዙሀንም ባለፈው ዓመት አካባቢ ይመስለኛል ወደ ሁለት ሺህ አስራ አምስት ሁለት ሺህ አስራ አራት መሀከል አካባቢ የሰማናቸው አንዳንድ ዜናዎች ነበሩ የ ከአንድ የፊንላንድ ሳተላይት ካምፓኒ ጋራ ውል እንደተፈራረመው የኢትዮጵያ መንግስት የሚያሳይ። እርግጥ ዲቴሉ እኔም የለኝም በዚህ ጉዳይ ላይ። ግን በሳተላይት ለተለያየ አይነት ጉዳይ ኢትዮጵያ ልትፈልግ ትችላለች፣ ለሜንሊ ለኮሚኒኬሽን አንዳንድ ሚሊተሪ ጉዳይን በተመለከተ ሊያስፈልጋት ይችላል። እና እንግዲህ ከዛ ከዛ አንጻር ይመስለኛል ይሄ አይዲያ እንዳለ አውቃለሁኝ። ምንድነው እንደ ኢትዮጵያ ላለ ድሃ አገር የህዋ ሳይንስን የመሰለ በጣም ውድ የሆነ ጥናት ላይ መዋለን ወይም ማፍሰስ አስፈላጊነቱ ምንድን ነው? ፋይዳ አለው? ጥቅም አለው ወይ? አሁን ላለችበት ካለንበት ነገር አንጻር ይህን ያህል ገንዘብ ማውጣት የሚጠቅመው ጥቅም አለ ወይ የሚለውን ማንሳት ፈልጌ ነበር። ይሄ በብዙ ሰዎች ጭንቅላት ውስጥ የሚመላለስ ጥያቄ ይመስለኛል። እና አስፈላጊነቱ ምንድን ነው የሚለው ላይ ነው አሁን ቀጥሎ ልንወያያለው እና እስቲ አማረ ሀሳብን በዚህ ላይ ብታግረ፣ በጣም ቅድሚያ ሊሰጠው የሚገባ ትልቅ ርብርብ ሊደረግበት የሚገባ ዘርፍ ነው። አክቹዋሊ ብዙ ጊዜ ምንድን ነው የሚታሰበው፣ አንድ ሀገር እንደዚህ አይነት ለግሪ ወይም ቤዚክ የሚባሉ ሳይንሶች ላይ መሰማራት ያለባት በኢኮኖሚ ካደገች በኋላ ነው የሚባል አስተሳሰብ አለ። አይ ቲንክ እሱ የከሳሳተ ነው ብዬ ነው ማስበው። አንድ ሀገር መጀመሪያ ልታድግ የምትችለው ሰስቴይነብል በሆነ መልኩ ያደገች በኢኮኖሚ በሶሻል አዌርነት ያደገች ልትሆን የሚችለው መጀመሪያ በእንደዚህ አይነት ቤዚክ የሆኑ ሳይንሶች ኢንቨስት ማድረግ ይችል ነው። የህዋ ሳይንስ ደግሞ ቤዚክ ከሚባሉት ሳይንሶች አንዱ ነው። ይሄ ነው የማምነው። እና ከዚ አንጻር ስናየው አዎ እንዳሁም ዘግይተናል። አሁን በመጀመሩ ስለ ባለፈው መቆጨት ብዙም የማይጠቅመን ስለሆነ አሁን በመጀመሩ በጣም አዎ ግን ጥቅሙ ላይ ነው ነገር ይኖራል ብለህ ታስባለህ? አሁን አተግባራዊነቱ ላይ ከ እንግዲህ ከሳተላይት ብለን እናስበውና እንግዲህ ዝም ብሎ ያለ ሳተላይት አይመስለኝም እቅዱ አሁን እንዳያችሁ እንደገለጻችሁልኝ ያንንም ያክል ወጪ የሚወጣው እንግዲህ እንጠቀምበታለን ከሚል ይመስለኛል እና እስካሁን እኛ የሳተላይት ዳታን እንዴት እንደምን ከሳተላይት የምናገኛቸውን መረጃዎች እንዴት እንደምንጠቀሟቸው እንደምንጠቀምባቸው ኢትዮጵያ ውስጥ አላውቅም እና ያን ያህል አስፈላጊነቱ ይታያሉ። ይህን ያህል ገንዘብ የሚያስወጣን መዋለ ንዋይ የሚያስፈስን እቅድ መሆን ነበረበት ወይ? ቅድሚያ ሊሰጠው የሚገባ ነገር ነው ነበር ወይ ነው ጥያቄ ዋናው ው እንግዲህ ይህን ጉዳይ ጠቅለል ባለ መልኩ ለመመልከት መግደቡ ያነሳቸው ጥያቄዎች በጣም መሠረታዊ ናቸው። እርግጥ ብዙ ሌሎች ችግር ባሉበት አንድ ሀገር ውስጥ እንደዚህ አይነት መዋለ ንዋይ አፍሶ እንደዚህ አይነት ሌየር የሚመስል ወይም የቅንጦት የሚመስልን ፊልድ ማከናወን ትንሽ ከባድ ይመስላል። ነገር ግን አይ ቲንክ አብሮ ይሄን ጥያቄ ከመመለስ አንጻር ሊሰጣቸው የሚችላቸው ጥቅሞች ስንመለከት ብዙ ነገሮች አሉ። መጀመሪያ ቅድም እንደተነጋገር ነው ከሆነ ይሄ ፊልዱ ሪሰርች የመስራት እና እንግዲህ በሪሰርች ኤሪያ ላይ ራስን ሬፕቴሽናችንን ቢልድ የማድረግ ደረጃ ወይም ደግሞ ኢቨን ኢሜጅ ወይም በዓለም ደረጃ ያለንን አመለካከት የመለወጥ ደረጃ ዘንድ እንመለከተው ይችላለን። ሁል ጊዜ በብዙ መጥፎ ነገሮች ነው የምንታየው። ምናልባት በጥሩ ነገሮች ነገሮች ደግሞ መታየት የምንችልባቸውን ኦፖርቹኒቲዎችን ወይም ወይንም እድሎችን ፈጥረን በዛ ደረጃ ላይ አንዳንድ ስራዎች መስራት ይኖርብን ይሆናል። ግን ለእኔ ከምንም ነገር ባሻገር እንደ ፐርሰናሊ ስመለከተው የዚህ ፊልድ ፋይዳው ምንድን ነው? እሱ ይሄ ወደ ሳይንስ ያዘነበልን ህብረተሰብ የመፍጠር ወይም ደግሞ ክሪቲካሊ ማሰብ የሚችል ህብረተሰብን ለመፍጠር በጣም እንደዚህ አይነት ሳይንሶች፣ ምናልባት ይሄ ስነፈለክ ብቻ ላይሆን ይችላል፣ ሌሎችም የሳይንስ ዘርፎች ሊሆን ይችላሉ። ግን ስነፈለቅ ሳይንስ በጣም በኔቸሩ ብዙ ለወጣቱ ትውልድ ለብዙ አይነት የህብረተሰቡ አካላቶች በጣም ኢንተረስቲንግ ነው። ኢዚሊ የሰዎችን አእምሮ መያዝ ይችላል እና ከዛ አንጻር ስንመለከተው ይሄ ፊልድ በጣም በትልቅ ጠቀሜታ ሊሰጥ ይችላል፣ ህብረተሰባችንን በተለይ ወጣቱን ትውልድ ወደ ሳይንስ ለማምጣት። አሁን ደግሞ እንደምንመለከተው ኢቨን ዴቨሎፕመንትንም ስናስብ አሁን ባለችበት አሁን አለም ባለችበት ስልጣኔ ደረጃ ላይ ዴቨሎፕመንትን ስናስብ ከአለም የቴክኖሎጂ ስልጣኔ ደረጃ ተለይተን ዴቨሎፕመንትን ማሰብ በጣም አስቸጋሪ የሚሆንበት ሁኔታ ነው ያለው። ስለዚህ ዴቨሎፕመንትን ስናካሄድ በጣም ወደ ሳይንስ ያዘነበለ ህብረተሰብ መፍጠር መቻል አለብን። ወጣቱን ትውልድ በተለይ ደግሞ ሀይ ስኩል አካባቢ፣ ዩኒቨርሲቲ አካባቢ ያሉ ሰዎችን ወደ ሳይንስ መሳብ መቻል አለብን። የግድ እ እንግዲህ ወደ ሳይንስ ያወቅናቸው ሰዎች የግድ ሁሉም አስትሮኖሚ ያጥኑ ማለት አይ አይደለም ምናልባት በጣም ትንሽ ቁጥር ያላቸው ሰዎች ናቸው፣ ምናልባት ወደዚህ ፊልድ ሊሳቡ የሚችሉት። ነገር ግን ፊልዱ በራሱ ሰዎችን ወደ ሳይንስ የመሳብ ክሪቲካል ቲንኪንግን ወይም ደግሞ ይሄ በአማርኛውም እንደሚባል አላውቅም፣ ምናልባት ነጥ ትረዳኛለ ለመተርጎም ክሪቲካል ቲንኪንግን ለማዳበር ለማዳበር በጣም ይጠቅማል። የሰለጠኑት ዓለማትም ላይ ስንመለከት ይህን ጉዳይ ሳይንሱ በጣም ይሄንን ክሪቲካል ቲንኪንግን በወጣቱ በተለይ ያው በወጣቱ ጀኔሬሽን ውስጥ ለማስረት በጣም ነው የሚጠቀሙበት እና ከዛ ከዛ አንጻር ስንመለከተው አይ ቲንክ በጣም አስፈላጊ ነው አይደኝ? እኔ ብዙ ገንዘብ ላይኖረን ይችላል። ነገር ግን እንደ ገንዘብም ወይም ሀብትም ስለሌለን ኢንቨስት መደረግ የለበትም አለ። ምናልባት እኔ የምለው ምንድን ነው ፊልዱ እንደው ከሚያመጣው ምርምር ወይንም ደግሞ ከሌሎቹ ጥቅሞቹ አንፃር ሳይሆን ይህንን በጣም ወደ ሳይንስ ያዘነበለን ህብረተሰብ በተለይ ወጣቱን ትውልድ በተለይ ይሄ ሀይስኩል አካባቢ ያሉ ሰዎችን፣ ተማሪዎችን ዩኒቨርሲቲ አካባቢ ያሉ ተማሪዎችን ወደ ሳይንስ ማዘንበል እንዲችሉ የማድረግ ኃይሉ ይሄ እንደዚህ አይነት ፊልድ በጣም ትልቅ ነው። ቅድምም እንደጠቀስኩት ማለት ነው። የተለያዩ አይነት የተለያየ የተለያዩ ያደጉ ሀገሮች ለመንግስታቶቻቸው የሚሰጧቸው ትላልቅ ምክንያቶች የተለያየ አይነት ሳይንስ ፕሮጀክትን ሲሰሩ እንደዚህ አይነት ምክንያቶችንም ነው አብረው አያ የሚሰጡት። ከሪሰርች ወይም ደግሞ ለምርምር ከሚጠቅመው ጥቅም ባሻገር ለህብረተሰቡ የሚሰጠው ጥቅም ምንድን ነው የሚለውን ነገር በዚህ አይነት መልኩ ያስቀምጡታል። እና እኛም ዴቨሎፕመንትን ስናስብ አሁን ካለንበት ሁኔታ መውጣትን ስናስብ የመጀመሪያ እና በግንባር ቀደምነት ሊታሰብ የሚገባው አንድ ትልቅ ነገር ምንድን ነው? እሱ የትምህርት ጉዳይ ነው። በተጠናከረ ሁኔታ ለውጥን ሊያመጣ በሚችል መልኩ ለህብረተሰባችን ማድረስ ነው። እንግዲህ አሁን ለምሳሌ ኢትዮጵያ ብዙ ገንዘብ ትከፍል ትችላለች። ቴሌኮሚኒኬሽን ማነው ሳተላይቶችን ለመጠቀም ለቴሌኮሙኒኬሽን ፐርፐዝ እንዲሁም ደግሞ ለተለያዩ አይነት ነገሮች አሚን የሰለጥኑት አለማቶች አለሞች ውስጥ ያሉ የተለያዩ ሀገሮች ሳተላይትን ለዲዛስተር ማኔጅመንት ይጠቀሙበታል፣ ለአግሪካልቸር ይጠቀሙበታል፣ የተለያዩ የተለያዩ ነገሮች ይጠቀሙበታል። እንግዲህ በነኚህ ደረጃዎች ለመጠቀም እንደዚህ አይነት ሰርቪስ ለማግኘት ቢፈልግ የኢትዮጵያ መንግሥት ገንዘብ ከፍሎ ነው ለሌሎች ሀገሮች የሚያገኙ ሰርቪሱን ማለት ነው። ስለዚህ የራሳችን ሳተላይት ቢኖረን ሞር እነኚህ ነገሮች በቀላሉ ረከስ ባለ ዋጋ ማግኘት እንችላለን። አብይ እንዳለው ሳተላይት ካላቸው አገሮች ነው ሰርቪስ እየተከራየች፣ ለምሳሌ ለቴሌኮሙኒኬሽን ነክ ነገሮች፣ ለናቪጌሽን፣ ለሪሞት ሴንሲንግ የሚታውለው ማለት ነው። ሌላው ደግሞ ለአርባን ፕላኒንግ ሊጠቀሙበት ይችላሉ ሳተላይት ከሪሞት ሴንሲንግ አንጻር ስናየው ለፉድ ሴኩሪቲ ድሮቲ አካባቢ እንዳለ ማየት ይቻላል፣ እና ያን ኢንፎርሜሽን ጋዘር አድርጎ ኤርሊ ዋርኒንግ ሲስተም መዘርጋት ይቻላል ማለት ነው። ቅድሚያ ማስጠንቀቂያ ማለት ነው ቅድሚያ ማስጠንቀቂያ ማላሪያ ለምሳሌ እዚ አካባቢ ይፈጠር ነው። እዚ አካባቢ ድርቅ ሊኖር ይችላል። እዚ አካባቢ እንደዚ አይነት የሳት አደጋ ሊከሰት ይችላል ተብሎ ቅድሚያ ለሶሳይቲ ማስጠንቀቅ የሚቻልበት እንትን አለ በሪሞት ሌላው ቴሌኮሙኒኬሽን ያለው ለሬዲዮ ለስልክ ለኢንተርኔት ሁሉ እነዚህ ሁሉ የሳተላይት ውጤቶች ናቸው እነሱን ተጠቅመው በአሁኑ ሰዓት አገልግሎት ላይ የሚሉት ማለት ነው ሌላው ለኤር ትራፊክ ማኔጅመንት እንጠቀምበት ይችላለን ለሰርቬይንግ ይጠቀሙበታል እነ ጂፒኤስ እኮ የሳተላይት ውጤቶች ናቸው በነገራችን ላይ እና እነዚህን ሁሉ አገልግሎቶች ለማግኘት ኢትዮጵያ በየዓመቱ እየተከራየች ብዙ ገንዘብ እያወጣች ነው የሚጠቀመው ማለት ነው። ያንን ሴቭ ያደርጋል። ሌላው ደግሞ ያንን ሴቭ ካደረግን በኋላ ለይሄን እነዚህ ሰርቪሶች ለሌሎች ሀገሮች በመሸጥ ኢንካም ጀነሬት ማድረግ ይቻላል። የኢትዮጵያን የሕዋ ምርምር ምን ደረጃ ላይ እንደሚገኝ በመጠኑ ሐሳብ የሚሰጥ የውይይት መሰናዶ ነበር ያስደመጥናችሁ። የሚኖራችሁን ማናቸውም አስተያየቶች በአድራሻችን ዋዜማ ራዲዮ አት ጂሜል ዶት ኮም፣ ዋዜማ ራዲዮ አት ጂሜል ዶት ኮም ላይ ልትጽፉልን ትችላላችሁ። በፌስቡክ እና በትዊተር ዋዜማ ራዲዮ ብላችሁ ታገኙን ትችላላችሁ። ፕሮግራሞቻችንን በዌብሳይታችን ዋዜማ ራዲዮ ዶት ኮም እንደዚሁም ደግሞ በዩቲዩብ እና በሳውንድ ክላውድ ዋዜማ ራዲዮ ብላችሁ ልትከታተሉን ትችላላችሁ። የሚኖራችሁን አስተያየቶች ሁሉ በመቀበልና በማስተናገድ በፕሮግራሞቻችን ላይ መልሰን ልናቀርብ እንሞክራለን። የዛሬውን ውይይት ያዘጋጀላችሁ ባልደረባዬ መዝገበ ኃይሉ ነበር። እኔም አርጋዋሽ እኔ እንደዚሁም ተወያዮቻችንን አብይ ጌታቸውና አማራ አበበንም አመሰግናለሁ። እስከ ሳምንት ደህና ቆዩ።